ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በቀጣል ሊኖረው የሚገባ ጉዳይ በሚኒስትሮች ምክር ቤት ቀደም ይወጣለታል ብሎ ነው የተቀመጠው። ከሱ እስኪወጣ ድረስ እነዚህ ስራዎች እየተሰሩ ይጠበቃሉ። ከዚያ ያም ሲወጣ ደግሞ ተጨማሪ አቅም የሚሆኑበት ሁኔታ ነው የሚኖረው። አቶ ዝናቡ ትኑ የፌዴራል ጠቅላይ አቃቢ ሕግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዲሬክተር ናቸው። በዛሬው ዕለት የጸደቀውን የጥላቻ ንግግርና የሐሰተኛ መረጃዎች ስርጭት ለመከላከል የረቀቀ ሕግ አስመልክቶ ከሰጡት አስተያየት የተወሰደ ነው። ዝርዝሩ በዕለቱ አብሪስ ይቀርበዋል። የኢትዮጵያ ሙስሊም ብቻ ሳይሆን ክርስቲያኑም ክርስቲያኑም ተባባሪነቱን ወንድማማች ትማማችነቱን በጣም የገለጸበት ተግባር ነው ያለፈው። የተገኘውም ገንዘብ ደግሞ አዋቂና አስገራሚ አስደናቂ ነው። የእስልምና ጠቅላይ ምክር ቤት ሰብሳቢ ሙፍቲ ሀጂ ኡመር ኢድሪስ ናቸው። በሞጣ የተቃጠሉ መስጊዶችንና የገበያ ማዕከሎችን ለመገንባት እንዲሁም ንብረታቸውን ያጡ ወገኖችን መልሶ ለማቋቋም ከሁለት መቶ ሚሊዮን ብር በላይ መሰብሰቡን ካስታወቁበት አስተያየት የተወሰደ ነው። የዚህንም ዝርዝር ይዘናል። አድማጮች መጽሔት ይመለከተዋል። ጠቅላይ ሚኒስትር አብይን ለመደገፍ የተጠራ ሰላማዊ ሰልፍ በዛሬው ዕለት ጅማና አጋሮ ላይ ተካሂዷል። ዘገባ አለን። ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ የካቲት አምስት 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አዳነች ሳዬ ደግሞ ዜናውን አነባለሁ። ከቴክኒክ አቀናባሪ ብርሃን ኃይሉና ከስርጭት መሐንዲሱ ቮይቴክ ዞርኛ ጋር እስከ አራት ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና ርዕሰ ዜናዎችን እናስቀድማለን። ቻይና ውስጥ በተዛመተው የኮሮና ቫይረስ በሽታ ምክንያት ዓለም አቀፍ የአይሮፕላን በረራዎች ወደ ቻይና መብረሩን ባቆሙበት በአሁኑ ወቅት ትልቁ የአፍሪቃ የአየር በረራ ያለው የኢትዮጵያ አየር መንገድ አላቆምም ማለቱ ተዘገበ። ሶማሊያ ውስጥ በጋዜጠኞች ላይ የሚፈጸመው ጥቃት ሁሌም ያለ ችግር ቢሆንም እየተባባሰ እንደሄደ ተዘገበ። ሁበይ በተባለው የቻይና ማዕከላዊ ክፍለ ሀገር ተጨማሪ 254 ሰዎች በኮሮና ቫይረስ መሞታቸውን ባለሥልጣኖች ገለጹ። የበሽተኞች ብዛትም በከፍተኛ ደረጃ እንደጨመረ አስታወቁ። አሁን ዝርዝር ዜና። ቻይና ውስጥ በተዛመተው የኮሮና ቫይረስ በሽታ ምክንያት ዓለም አቀፍ አውሮፕላን በረራዎች ወደ ቻይና መብረሩን ባቆሙበት በአሁኑ ወቅት ትልቁ የአፍሪካ አየር በረራ ያለው የኢትዮጵያ አየር መንገድ አላቆምም ማለቱ ተዘግቧል። አየር መንገዱ በረራውን እንዲያቆም ጫና እየተደረገበት ቢሆንም የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም የአይሮፕላን በረራ ማቆም የቫይረሱን መዛመት የሚገታ መሆኑን የሚያሳይ ማስረጃ የለም ማለታቸው ተጠቅሷል። ከቻይና ባለሥልጣኖች ጋር በመተባበር ምርመራ ማድረግ ይበጃል ብለዋል። ቻይናን ማግለል አይገባንም። የቻይና ተሳፋሪዎች ማራቅ አይገባም። ማድረግ ያለብን በዓለም አቀፍ የጤና ድርጅት መመሪያ መሰረት ለመንገደኞች ተገቢ የጤና ምርመራ ማድረግ ነው ብለዋል። አቶ ተወልደ በሪፖርተር ጋዜጣ ላይ በተዘገበው መሠረት በያዝነው ሳምንት 47167 የሚሆኑ ተሳፋሪዎች በኢትዮጵያ ባለሥልጣኖች ተመርምረዋል። 1607 የሚሆኑት ከቻይና የተጓዙ ናቸው። ጥቂቶች የቫይረሱ ስሜት ስለታየባቸው በተወሰነ ቦታ እንዲቆዩ ተደርጓል። የኢትዮጵያ አየር መንገድ ወደ አምስት የቻይና መዳረሻዎች በሳምንት ሰላሳ አምስት በረራዎች ያደርጋል ተብሏል። የሱዳን የሽግግር መንግስት እንደ አውሮፓ አቆጣጠር በ2000 ዓ.ም ከ20 ዓመታት በፊት ማለት ነው፣ ዩኤስኤስ ኮል በተባለው የዩናይትድ ስቴትስ የባህር ኃይል መርከብ ላይ በተፈጸመው የቦምብ ጥቃት ሰለባ ከሆኑት ቤተሰቦች ጋር ስምምነት መፈረሙን ዛሬ አስታውቋል። የሽግሩ መንግስት ስምምነቱን የፈረመው ከዩናይትድ ስቴትስ የአሸባሪነት ደጋፊ መንግስታት ስም ዝርዝር ለመውጣት ሲል መሆኑ ታውቋል። የሱዳን ባለሥልጣኖች በተናገሩት መሠረት ስምምነቱ ዋሽንግተን ላይ የተፈረመው ባለፈው ሳምንት ነበር። ነገር ግን በስምምነቱ ስለተፈረመው ጉዳይ ይፋ አልተደረገም ነበር። የዩናይትድ ስቴትስ መንግሥት እስካሁን ባለው ጊዜ ስለ ስምምነቱ የተናገረው ነገር የለም። ከ20 ዓመታት በፊት ጥቅምት 12 ቀን ዩኤስኤስ ኮል በተባለው የባህር ኃይል መርከብ ላይ ጥቃት የተከፈተው በደቡባዊቷ የየመን ወደብ አደን ላይ ነዳጅ ዘይት ትሞላ በነበረችበት ወቅት ነው። በጥቃቱ አስራ ሰባት ባህረኞች ሲገደሉ፣ በርካታ ሌሎች ቆስለዋል። አልቃይዳ ለጥቃቱ ኃላፊነት ወስዷል። ሱዳን አልቃይዳን በመደገፍ ተከሳለች። ነገር ግን ከቦምብ ፍንዳታው ጋር ግንኙነት የለኝም ስትል አስተባብላለች። የሱዳን የሽግግር መንግስት መሪዎች ይህ የስምምነት እርምጃ በሀገሪቱ የኢኮኖሚ ለውጥ ለማድረግ ለማድረግና ልማትን ለማራመድ ወሳኝ ነው ብለዋል። ሶማሊያ ውስጥ በጋዜጠኞች ላይ የሚፈጽመው ጥቃት ሁሌም ያለ ችግር ቢሆንም እየተባባሰ እንደሄደ ተዘግቧል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋጅ ድርጅት ባወጣው ዘገባ መሠረት ሶማሊያ ውስጥ በጋዜጠኞች ላይ የሚፈጽመው ጥቃት ማስፈራራትና ወከባ የታከለበት ሲሆን ሶማሊያ በዓለም ደረጃ ለጋዜጠኞች እጅግ አደገኛ ከሚባሉት ሀገሮች አንዷ እንደሆነች እንድትሆን አድርጓል። አምነስቲ ያወጣው ዘገባ ጽንፈኛው ቡድን አልሸባብ፣ የሀገሪቱ ፖሊሶችና የተለያዩ የመንግስት ባለሥልጣኖች በጋዜጠኞች ላይ የሚፈጽሙትን ግድያ፣ የማስፈራራትና የማዋከብ ተግባርን በዝርዝር አቅርቧል። ገልሞ ዳዊት ዝርዝር ዘገባ ያሰማናል። አምነስቲ ኢንተርናሽናል ዛሬ በኬንያ ናይሮቢ እንደገለጸው በሶማሊያ አሁንም ጋዜጠኞች እየተገደሉ መሆናቸውን የሀገሪቱ ማዕከላዊ መንግስትም የመረጃ ነፃነትን የሚጻረሩ ብዙ ተግባራትን እየፈጸመ ነው ሲል ከሰዋል። ዴፕሮስ ሙቼና የአምነስቲ ኢንተርናሽናል ምስራቅና ደቡባዊ አፍሪካ ዲሬክተር፣ በሶማሊያ ጋዜጠኞችንና የብዙሃን መገናኛ ባለቤቶችን ዕላማ ያደረገ ግድያ፣ ዛቻና ማስፈራሪያ እንዲሁም እስራት በስፋት መኖሩን አስተውለናል ብለዋል። ጥናቱን የመሩት የድርጅቱ ሶማሊያ ተኮር ክፍል ኃላፊ አብዱላይ ሐሰን ይህን ጥናት ለማድረግ የተገደድ ነው፣ ባለፈው ዓመት ግንቦት ወዲህ በርካታ የሶማሊያ ጋዜጠኞች ወደ ቢሮአችን መጥተው አቤት በማለታቸው ነው ብለዋል። ፕሬዚደንት ፋርማጆ ወደ ስራ ከመጡ ወዲህ ቢያንስ ስምንት ጋዜጠኞች ተገድለዋል። አምስቱ በአልሻባብ ሁለቱ ባልታወቁ ሰዎች ነው የተገደሉት አንድ ጋዜጠኛ ደግሞ በመንግስት ፖሊስ በጥይት ተገድሏል በተጨማሪ ጋዜጠኞች በተለያዩ የመንግስት መስሪያ ቤቶች መረጃ ፍለጋ ሲሄዱ እንግልትና አካላዊ ጥቃት እንደሚደርስባቸው በደህንነትና ፍተሻ ቦታዎችም በብዛት እንዲገላቱ ይደረጋሉ ብለዋል የጥናቱ መሪ አብዱላይ ሀሰን ጋዜጠኞች ከመንግስት ከሚደርስባቸው ጫና በተጨማሪም መንግስት የመገናኛ ብዙሃንና የጋዜጣ አሳታሚዎችን በጉቦና በጥቅማጥቅም በመደለልም የሳንሶር ስራ እያከናወነ መሆኑም በአምነስቲ ኢንተርናሽናል ሪፖርት ተጠቅሷል። ከጋዜጠኞቹ ግድያ ቀጥሎ በሪፖርቱ የተጠቀሰው የፋርማጆ መንግስት የማህበራዊ ሚዲያ ተጠቃሚ ጋዜጠኞችን የመከታተል ስራ ነው። ዴፕሮስ ሙቼና የአምነስቲ ኢንተርናሽናል ምስራቅና ደቡባዊ አፍሪካ ዲሬክተር የፋርማጆ መንግስት የማህበራዊ ሴትን ጥሰዋል በሚል የ16 የሶማሊያ ጋዜጠኞች ፌስቡክ ገጽ አዘግተዋል። ያንንም ተከታትለን ገሚዞቹ ለጋዜጠኞቹ እንዲከፈቱ አድርገናል ብለዋል። አምነስቲ ኢንተርናሽናል የፕሬዝዳንት ፈርማጆ አስተዳደር ሀሳብን በነፃነት የመግለጽ መብት እንዲያከብር በሪፖርቱ ጠይቋል። ለአሜሪካ ድምጽ ገልሞዳዊት ዳዊት ከናይሮቢ። ገልሞ ዳዊትን ለዘገባው እናመሰግናለን። የካሜሩን ተቃዋሚ ፓርቲዎች ባለፈው እሁድ የተካሄደው የአካባቢ ምርጫ ውጤት እንዲሰረዝ ጠይቀዋል። በተካሄደው ምርጫ የረጅም ጊዜ ፕሬዝደንት ፖል ቢያ የካሜሩን ህዝባዊ ዲሞክራሲያዊ ንቅናቄ ሰፊ ድል አግኝቷል። የፓርላማ ምርጫ ውጤትም እየተጠበቀ መሆኑ ታውቋል። የተቃዋሚው ሶሻል ዲሞክራሲያዊ ግንባር ቃል አቀባይ ዴኒስ ኬም ሌሞ በምርጫው ወቅት ሰፊ የድምፅ ማጭበርበር ተግባር ተፈጽሟል ይላሉ። በሌላ በኩል ደግሞ ግጭትና የማስፈራራት ተግባር ስለነበር ሰዎች በብዛት ለምርጫ እንዳይወጡ አድርጓል ብለዋል ኬም ሌሞ። አድማጮች ዜና የምተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሁቤ በተባለው የቻይና ማዕከላዊ ክፍለ ሀገር ተጨማሪ 254 ሰዎች በኮሮና ቫይረስ መሞታቸውን ባለሥልጣኖች ገልጸዋል። የበሽተኞች ብዛትም በከፍተኛ ደረጃ እንደጨመረ አስታውቀዋል። በሁለት ወራት ውስጥ የተስፋፋው ኮሮና ቫይረስ ማዕከል የሆነው ሁቤይ ክፍለ ሀገር የዜና ባለሥልጣኖች የምርመራ አሰራራቸውን በላቦራቶሪ መሆኑ ቀርቶ መላ አካልን በኮምፒውተር ወደ ማየት መቀየራቸውን ተናግረዋል። የበሽተኞች ብዛት በተከታታይ ለሁለት ቀናት ቀንሷል ስትል ቻይና ባስታወቀች ማግስት ነው የአሁኑ የመባባስ ዜና የተሰማው። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሀገሪቱ ምክር ቤት ካልጸደቀ በስተቀር የሀገሪቱ ወታደራዊ ኃይልን በኢራን ላይ እንዳይጠቀሙ ጥሪ በሚያደርግ ውሳኔ ላይ የህግ መወሰኛ ምክር ቤት ዛሬ ድምፅ እንዲሰጥ ይጠበቃል። ትራምፕ ግን ጦርነት የማካሄድ ስልጣናቸውን መገደብ አደገኛ ነው በማለት ተቃውመውታል። ድምፁ ከመሰጠቱ በፊት ሪፑብሊካውያን የሚበዙበት የሕግ መወሰኛ ምክር ቤት የውሳኔ ሀሳቡን እንዲቃወም ጥሪ አድርገዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። አዳነችን፣ ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሻው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን ታዲያ በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ለምትከታተሉን ኤፍ ኤም 94.3 ላይ ይገኛል። እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ልውሰዳችሁ ነው። በተለያዩ የመብት ተከራካሪዎች የመገናኛ ብዙኃን ባለሙያዎችና በሕዝብ ተወካዮች ምክር ቤት አባላት ውይይት ሲደረግበት የቆየው የጥላቻ ንግግርና የሀሰተኛ መረጃዎችን ስርጭት ለመከላከልና ና ለመቆጣጠር የረቀቀ አዋጅ ዛሬ በሕዝብ ተወካዮች ምክር ቤት ጸድቋል። የአዋጁን ይዘት አስመልክቶ የፌዴራሉን ጠቅላይ አቃቤ ሕግ የሕዝብ ግንኙነት ና የኮሚኒኬሽን ጉዳዮች ዲሬክተር አቶ ዝናቡ ቱኑን ጽዮን ግርማ አነጋግራለች። ተከታዩን አቀናብራለች። የፌዴራል ጠቅላይ አቃቤ ህግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር አቶ ዝናቡ ቱኑ ቀድሞ አዋጁ ለመዘጋጀቱ መሰረታዊ ምክንያት ናቸው ያሉትን ለአሜሪካ ድምፅ ሲያስረዱ መሰረታዊ ምክንያቶች ነበሩት ለአዋጁ ዝግጅት ሰው አዋጁ ዝግጅት አንዱ በተለይም ከቅርብ ጊዜ ወዲህ በለውጡን ተከትሎ በሀገራችን እየመጣ ያለው ከዚህ ከጥላቻ ንግግር እና ከሀሰተኛ መረጃ ስርጭት ጋር ተያይዞ ከፍተኛ የሆነ ጥፋቶች እየተስተዋሉ ያሉበት ሁኔታ ነው ያለው። ይህ ጥፋት ሄዶ ሄዶ ለሰው ልጅ ህይወት መጥፋትም ለንብረት መውደምም እንዲሁም አካባቢ ለአንዳንድ መፈናቀልም በማህበረሰብም በአጠቃላይ በህብረተሰቡ ዘንድ የእርስ በእርስ መጠራጠርና ስጋቶችንም ሲያክሉ ነበሩ በት ሁኔታ አለን። የኢንፎርሜሽን ቴክኖሎጂ እድገት ጋር ተያይዞ የመጡ የማህበራዊ ሚዲያዎችን ለዚህኛው አይነት ችግሮች ዋነኛ ምክንያት ተደርጎ ሲወሰዱ የነበሩበት ሁኔታ አለን። ከሌሎች ሀገራት ተሞክሮ መነሻ ተደርጎ ይሄኛው አዋጅ እንዲዘጋጅ ተደርጓል። ረቂቁ ላይ በርካታ ባለድርሻ አካላት ፈት ተደርጓል። ከመነሻ ጀምሮ የባለሙያዎች መድረኮች ነበሩ። ከዚያም የሚመለከታቸው እንደዚህ የሚዲያ መዋቅር፣ የተፎካካሪ ፖለቲካ ፓርቲ አመራሮች፣ የህግ ባለሙያዎች፣ በዘርፉ ላይ ጥናትና ምርምር የሚያደርጉ አካላት፣ ዩኒቨርሲቲዎች በሙሉ ውይይት እንዲያደርጉ ተደርጓል። በተጨማሪም ሰዎች በቀላሉ አስተያየት እንዲሰጡበት ረቂቅ አዋጁ በማህበራዊ ሚዲያ ጭምር ተሰራጭቶ እንደነበር ተናግረዋል። ከአንድም ሁለት ጊዜ ይሄን አስተያየት መነሻ ተደርጎ ሪቫይዝ እየተደረገ የመጣው በምስተ በመስተመጨረሻ ሚኒስትሮች ምክር ቤትም ካለፈ በኋላ ዚ ተወካዮች ምክር ቤት በቀጥታ ውይይት በቋሚ ኮሚቴ ደረጃም እንዲሁ ሰፊ ውይይት ሲደረግበት የነበረበት ሁኔታ ነው ያለው። እንግዲህ ዛሬ ጸድቋል። ህጉ ተግባራዊ ስለሚደረግበት ቀጣይ ሁኔታዎችም አቶ ዝናቡ አብራርተዋል። ለአንዱ የህጉ ተፈጻሚነት ኦልሞስት ወይነጋሪት ከተታወየ ጊዜ ጀምሮ የሚሆን ነው የሚሆነው ከዛ ደግሞ በርካታ ዝግጅቶች ይጠበቅብናል የዝግጅቶች አካሄድ በሁለት መንገድ ይሆናል ብለን እንጠብቃለን የመጀመሪያው እና ዋነኛው ጉዳይ ይህን አዋጅ ግንዛቤ እንዲያዝ የግንዛቤ ማስጨበጥ ስራዎችን የተለያዩ ሰፋፊ መድረኮችን መፍጠር አለብን ብለን እናሳበዋለን። ምክንያቱም በርካታ ወጣቶች ጋር መድረስ የሚቻል አለበት። በአክሰስ ሊደረግ በሚችልባቸው ማህበራዊ አውታሮች፣ የኤሌክትሮኒክስም እንደዚሁም የሚዲያ አውታሮችን ጭምር ይሄኛው አዋጅ ሊደርስ ይገባል ብለን እናስባለን። የግንዛቤ ማስጨበጡ ስራ ላይ በስፋት የምነግበት ሁኔታ ነው ያለው። ሁለተኛው የህጉ ተፈጻሚነት ላይ ባለድርሻ አካላት አለ። ለምሳሌ ህጉን የሚያስፈጽሙ ተቋማት አሉ። አንዱ የብሮድካስት ባለስልጣን ነው። ብሮድካስት ባለስልጣንም ኃላፊነት አለበት ይህን ህግ ተፈጻሚ እንዲሆን እሱም የራሱን ስራ የሚሰራበት ሁኔታ ነው የሚኖረው። የሰብአዊ መብት ኮሚሽንም እንደዚሁ ከዚህ ጋር ተያይዘው ክትትል የሚያደርግበትና ችግሩ ስገጥሙ ደግሞ እንደዚህ የሚያጋልጥበት አግባቦች ላይ እንዲኖር ህጉ ላይ ተቀምጧል። ሰው እነዚህ ባለድርሻ አካላትን ይሄን ህግ የማስፈጸም ኃላፊነት አለባቸው የአስፈጻሚ አካላቱ በቀጣ ሊኖረው የሚገባ ጉዳይ በሚኒስትሮች ምክር ቤት ቀደም ይወጣለታል ብሎ ነው የተቀመጠው። ሶስቱ እስኪወጣ ድረስ እነዚህ ስራዎች እየተሰሩ ይጠበቃሉ። ከዚያ ያም ሲወጣ ደግሞ ተጀማሪ አቅም የሚሆኑበት ሁኔታ ነው የሚኖረው። ጥላቻ ንግግር ላይ ለምሳሌ የፖለቲካ ፓርቲ አመራሮች አሁን ቅስቀሳ መሰል ነገር በሚያደርጉበት ጊዜ የሚያወጧቸው ቃላቶች አንድን ብሄር፣ አንድን ህዝብ፣ አንድን ሃይማኖት በመፈረጅ ከዚህ በፊትም ጥቅም ላይ አገልግሎት ላይ ሲውሉ የነበሩ ቃላቶች አሉ። የሰዎችን ስሜት የሚ የሚነኩ ናቸው። በፖለቲካ አመራሮች፣ በመንግስት ባለስልጣኖች አንድ በት የሚነገሩ አንዳንድ ቃላቶች አሉ። ስድብ መሰል ቃላቶች ይሰነዘራሉ እና እነዚህን የሚቆጣጠር አካል አለ። ከዚህ ይሄን አዋጅ በሚፈጸምበት ጊዜ እነዚህ ውስጥ አዋጁ ህግ ነው። እስከተፈጸመ ድረስ የቅጣትን ጭምር የሚያስከትል አንቀጽ ይዞታል። የትኞቹ ናቸው የሚያስቀጡት፣ የትኞቹ ናቸው የማያስቀጡ የሚለው በዝርዝር ተቀምጧል። በዚህ አዋጅ ላይ የጥላቻ ንግግር ማለት የትኛው ነው? ምን አይነት የጥላቻ ንግግሮች ሲገለጹ ነው ሊያስቀጣ የሚችለው? ሐሰተኛ መረጃ ሲሆን የትኛው ነው? ምን አይነት ሐሰተኛ መረጃ ሲሆን ነው የሚያስቀጣ የሚለው በዝርዝር በአዋጁ ላይ ተቀምጧል። ይህ አዋጅ ተፈጻሚነት ሁሉም ሁሉም ላይ ነው። የፖለቲካ አመራር የሚል የለም። የፖለቲከኛው ተፎካካሪ የፖለቲካ ፓርቲ አመራሮች ብሎ ነገር የለም። የመንግስት ከፍተኛ አመራሮች ብሎ የሚከለክለው ነገር የለም። ሁሉም የአዋ ተጠያቂው ቀነጣቸውን የተከለከሉ ጉዳዮችን የሚያልፍ ግለሰብ ተጠያቂ ይሆናል። ምንም አይነት እንትን የለም። ዋቃቤ ግን በዚህ ረገድ ይሄ ችግር ያለበት ማስረጃዎችን እስካገኘ ድረስ የማይከስበት ፖሊስም ይህን ጉዳይ ተከታትሎ በህግ የማያቀርብበት ምንም ምክንያት የለም። ኦልሞስት እስከጸደቀ ድረስ እና ተግባራዊ እስከሆነ ድረስ ለአንድ ክፍል ላይ የሚፈጸም በሌላ ክፍል ላይ ደግሞ የሚከለከል ጉዳይ አይደለም። በቀጣዩ ሀገራችን ምርጫ አለ ከፊታችን። ሰው ይህን ምርጫን ተከትለው ሁ እስከሚገባን ድረስ የተፎካካሪ የፖለቲካ ፓርቲዎቹ በሙሉ አጠቃላይ በአንድ በኩል የምርጫ ህግ የሚያስቀምጠውን ህግን እና ህግን መሰረት አድርጎ በሌላ በኩል ደግሞ የሀገሪቷ ህግዎቹን ብቻ ተከትለው የራሳቸውን ቅስቀሳ የሚያደርጉት አባሎቻቸውን የሚያንቀሳቅሱበት ሁኔታ ይኖራል ተብለው ነው የሚጠበቀው። ፖዚቲቭሊ እሱን ነው የሚናየው። ከዛ ባሻገር ግን ዜጎችን ህዝብን አጠቃላይ በተለይም ወጣቶችን፣ ሴትን፣ አካል ጉዳተኝነትን መሰረት አድርጎ የሚፈጸሙ የጥላቻ የማግለል ሐሰተኛ መረጃዎች በሙሉ በህግ ተጠያቂ ይሆናሉ። እዛ ላይ ያልተከለከሉ ብሎ ተቀምጧል። ለምሳሌ የፖለቲካ ክርክሮች ሊኖሩ ይችላሉ። ሳብጀክቲቭ ባህሪ ሊኖራቸው ቢችልም እነሱ እነሱ የሃይማኖት ስብከቶች፣ የጥናትና ምርምር ወዘ ተመሳሰሉት ኮት አድርጎ ዋነኛ ለወንጀል ፐርፐስ ሳይሆን ለእንደዚህ አይነት የውይይት መድረኮች፣ ሀሳብን የመለዋወጥ መድረኮች ልውሎ የሚችሏቸው ቃላት ኮ- ተደርጎ የሚመጡበት አግባቢ ሊኖር ይችላል። ግን በሰው ዘንድ ሆን ተብሎ ጥላቻ ለመፍጠር አንድን በር በር ላይ ለማነሳሳት፣ አንድን ዜጋ ሆን ብሎ ለማግለል፣ የሆነ ቡድንን ለማግለል የሚደረግ አይነት እንቅስቃሴዎች ሁሉ የወንጀል ተግባር ተደርጎ ይወሰዳሉ። ምንም ወደዚህ ተፈጥሯል የሚባል ነገር አለን ተጠያቂ ይሆናሉ። አዋጁ ተጨማሪ ውይይት ሳይደረግበት ና ሳይከለስ ባለበት ሁኔታ ከጸደቀ ሀሳብን የመግለጽ ነጻነትን ይጋፋል፣ ከሰብአዊ መብት አንጻር የተቃኘ አይደለም፣ ለትርጉም ክፍት የሆኑ አረፍተ ነገሮች ተካተውበታል በሚል አስተያየት ሲሰጡና መከራከሪያ ሲያቀርቡ ከነበሩ የሀገር ውስጥ የመብት ተሟጋች ግለሰቦች፣ የድርጅት መሪዎችና የህግ አስተማሪዎችን በጸደቀው አዋጅ ላይ ሀሳባቸው እንዳሉት ተካቶ መሆኑን ወይም ደግሞ አለመሆኑን ጠየቅናቸው ነበር። አብዛኞቹ አዋጁን እንዳላዩትና ካዩት በኋላ ሀሳባቸውን እንደሚያጋሩን ነግረውናል። ጽዮንን ለዘገባው አመሰግናለሁ። አድማጮች ወደ መጽሔቱ ቀዳሚ ርዕስ ልውሰዳችሁ። በሞጣ የተቃጠሉ መስጊዶችንና የገበያ ማዕከሎችን ለመገንባትና እንዲሁም ንብረታቸውን ያጡ ወገኖችን መልሶ ለማቋቋም ከሁለት መቶ ሚሊዮን ብር በላይ መሰብሰቡን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። በእርዳታ ማሰባሰቡ ስራ የተሳተፉትን ወገኖች ጠቅላይ ምክር ቤቱ ጨምሮ ማመስገኑን ጠቅሶ ሙክታር ጀማል ተከታዩን አድርሶናል። በአማራ ብሔራዊ ክልላዊ መንግስት ምዕራብ ጎጃም ሞጣ ከተማ ታህሳስ 10 2012 የተፈጸመውን የመስጂዶችና የተለያዩ የገበያ ማዕከላት መቃጠልን ተከትሎ ሁሉንም ኢትዮጵያውያን አስተባብሮ የተቃጠሉ መስጂዶችን መልሶ ለመገንባትና ተጎጃቆ ሲንቀሳቀስ እንደነበረ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ገልጿል። ሪፖርቱን በነባብ ያቀረቡት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ ሼህ ሐሺም መሐመድ የኢትዮጵያ ህዝብ በእምነትና በብሔር ሳይለያይ በእርዳታ ማሰባሰብ ሂደቱ ላይ መሳተፉን ገልጸው የተሰበሰበው የድጋፍ ገንዘብ ካቀዱት በላይ መሆኑንም ተናግረዋል። በሀገር ውስጥ እና በተለያዩ የዓለም ሀገራት በይፋ የተጀመረው የገቢ ማሰባሰብ ንቅናቄ 200 ሚሊዮን ብር ለማሰባሰብ ታቅዶ እስከዛሬው ዕለት ድረስ በሀገር ውስጥ በአይነት የተለገሰውንና በአብዛኛው በውጭ ሀገር የተሰበሰበውን ገንዘብ ሳይጨምር ይህ መግለጫ እስከተሰጠበት ድረስ በዘጠኝ ባንኮች በተከፈቱት የገቢ ማሰባሰቢያ ሂሳቦች በጥሬ ገንዘብ ብር 208 ሚሊዮን 939962 ብር ከ90 ሳንቲም በማሰባሰብ ከእቅድ በላይ ማስላ በቀጣይ ጊዜ ጠቅላይ ምክር ቤቱ በተሰበሰበው ገንዘብ የፈረሱ መስጂዶችን ተመልሰው እንዲገነቡ ማድረግ ለተጎጂዎች በአፋጣኝ መድረስ የሚችልበት ሁኔታ የሚያመቻች ግብረ ኃይል አዋቅሮ ወደ ሥራ እንዲገባ በማድረግ ላይ እንደሚገኝ ተገልጿል። በእርዳታ ማሰባሰብ ሂደቱ ላይ ለተሳተፉ በሙሉ ያመሰገኑት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሙፍቲ ሐመር ኢድሪስ ከዚህ በኋላ በማንኛውም ሁኔታ በመስጅድ ውስጥም ሆነ ሌላ አካባቢ በሞጣ ተጎጂዎችና በጠቅላይ ምክር ቤቱ ስም የሚደረግ የገቢ ማሰባሰብ እንቅስቃሴ አለመኖሩንም ገልጸዋል። የኢትዮጵያ ሙስሊም ብቻ ሳይሆን ክርስቲያኑም ክርስቲያኑም ተባባሪነቱን ወንድማማች ትማማችነቱን በጣም የገለጸበት ተግባር ነው ያለፈው የተገኘውም ገንዘብ ደግሞ አዋጭና አስገራሚ አስደናቂ ነው። ብዙ ወንድሞቻችን ሰባ ሰባት ሚሊዮን አስር ሚሊዮን የሰጡ ሰዎች አሉ። በጣም የኢትዮጵያ ሕዝብ ትብብሩን የገለጸበት መልካም ተግባር ስለሆነ በመጀመሪያ ጠቅላይ ምክር ቤታችንን ማመስገን እፈልጋለሁ። በተደረገው የእርዳታ ማሰባሰብ ከጥሬ ገንዘብ በተጨማሪ ግምቱ ከ750 ሺህ ብር በላይ የሚገመቱ የተለያዩ የወርቅ የብር ከነሐስ የተሰሩ ጌጣጌጦች እና የእጅ ሰዓትን ጨምሮ የተለገሱ መሆናቸውን የተናገሩት ዋና ጸሐፊው ሼህ ሐሺም መሐመድ፣ ወቅቱ ለየት ያለ ትዕይንት የተስተናገደበትም ነበር ብለዋል። እንደ ልብ መንቀሳቀስ የማይችል ወንድማችን እንደ እግር የሚገለገልበት ክራንች ተሸ ሰጥቶ በከፍተኛ ብር በጨረታ የተሸጠውን የወገኖቿ ኑሮ ወደ ነበረበት እንዲመለስ አዲሱ ሙሽራ ሆና የጋብቻዋ ምልክት የሆነውን ቀለበቷን ሰደቃ የሰጠችውን ከአርባ ዓመት በላይ የተቀመጠውን የቤተሰብ ቅርስ ጌጣጌጥ ሙዳይ ከነ ጌጣጌጡ የለገሱትን የቤተሰብ መተዳደሪያ ባጃጅ ለተቃጠለው ባጃጅ ምትክ ትሆን ዘንድ ያበረከተውን የተቋማቱ ግንባታዎችን በተመለከተ በመቶች ጋር በመቀናጀት በአጭር ጊዜ ወደ ግንባታ እንዲገባ የሚደረግ መሆኑን የኢትዮጵያ እስልምና ጉዳዮች ምክር ቤት በሰጠው ጋዜጣዊ መግለጫ አስታውቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን፣ ለዘገባው አመሰግናለሁ። አድማጮች፣ ወደ ተከታዩ መጽሔት ርዕስ ስንሻገር ጠቅላይ ሚኒስትር አብይ አህመድን ለመደገፍ የተጠራ ሰላማዊ ሰልፍ በዛሬው ዕለት ጅማና አጋሮ ላይ ተካሂዷል። ቁጥሩ በመቶ ሺህ የተገመተ ሕዝብ ለድጋፍ ሰልፉ መውጣቱን የጠቀሰው ዘጋቢያችን እስክንድር ፍሬው ተከታዩን አጠናቅሯል። በመቶ ሺህ የሚቆጠሩ ሰዎች የተሳተፉባቸው የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድንና የለውጥ ቡድናቸውን የሚደግፉ ሰልፎች ዛሬ በጅማና በአጋሮ ከተሞች ተካሂደዋል። አብይ የሰላምና የብልጽግና አምባሳደር ነው የሚሉና ሌሎች መፈክሮች በሰልፉ ላይ ተንጸባርቀዋል። ጠቅላይ ሚኒስትር አብይ አህመድን የምንደግፈው ከእኛ አካባቢ የተገኙ ሰው ስለሆኑ ሳይሆን የለውጥ መሪ በመሆናቸው ነው ብለዋል ከተሳታፊዎቹ አንዳንዶቹ ለቪኦኤ በሰጡት አስተያየት። እስክንድር ፍሬው ተከታዩን ዘገባ ልኳል። ኤንድ ኦፍ ኢንትሮ ናውትዘፉድ ስቶሪ ቴክስት ጠቅላይ ሚኒስትር አብይ አህመድንና ሌሎች የለውጥ መሪዎችን በመደገፍ ዛሬ በጅማና በአጋሮ የተካሄዱት ሰልፎች ከቀናት በፊት በጅማ የተካሄደው የድጋፍ ሩጫ ተከታይ ናቸው። ዛሬ የተካሄዱት ሰልፎች በርካታ ህዝብ የተሳተፈባቸው፣ መልእክቶቹም በዚያው ልክ የሰፉና የተለያዩ ናቸው ብለዋል አዘጋጆቹ። ጉተማ ሀይደር አባገሩ ከሰልፉ አስተባባሪዎች አንዱ ነው። ዛሬ በጅማና በአጋሮ ሁለት ቦታ ተከፍሎ ተካሂደዋል። ጅማ አካባቢ ላይ የተደረገው ከጅማ ወደዚህ ከጊቤ ባሉ ከተሞች አቅራቢያ የቡ ሰርቦ ሰጣ የሚባሉ አካባቢ ላይ ያሉ ከተሞችና በጅማ ጎራባች ያሉ ወረዳዎች ነዋሪዎች ማለት ነው ያሉ ወረዳዎችና እንዲሁም ደግሞ ሁለት መቶ ልዑካን ከከፋ ህዝቦች የመጡ ልዑካንም ከእኛ ጋር ሰልፉ ላይ ታድመዋል። ከከፋ ዞን ከደቡብ ክልል ከከፋ ዞን የመጡ አዎ፣ ከከፋ ዞን ከደቡብ ክልል እኛ ጋር ታድመዋሉ። እነሱም የራሳቸውን መፈክር ይዘው መጥተዋል። ዛሬ የወጣው ሰልፍ በመቶ ሺዎች የሚቆጠር ነው። ሰው ከሌሊት አስራ ሁለት ሰዓት ጀምሮ እስከ ፕሮግራሙ ማለያ አምስት ሰዓት ድረስ በገፍ ሲጓዝ ነበረ። ቦታ ጠቦ፣ ግማሹ ውጭ ቆሞ ትዕይንቱንና ንግግሩን ሲከታተል ነበር። በጅማ ስታዲየም ነው የተካሄደው። በጅማ ስታዲየም ላይ ነው የተካሄደው? ምን መልክቶች ተላለፉ? ጉተማ፣ ዛሬ የተላለፉት መልክቶች የለውጥ መሪዎች እንኳን ለኢትዮጵያ ለምስራቅ አፍሪካ ይበቃሉ፣ መሪነት ባህላችን ነው፣ አብይ የሰላምና የብልጽግና አምባሳደር ነው፣ ስድብ የኦሮሞ ሌጋሲ መገለጫ አይደለም የሚሉ ናቸው። ከከፋ የመጡት ደግሞ እኛ የከፋ ሕዝቦች ለውጥ መሪያችንን የዶክተር አብይ አህመድ ራእይ ለማሳካት ቆርጠን ተነስተናል የሚል መፈክር ይዞ መጥተዋሉ። ከወራት በፊት እንደሚካሄድ የሚጠበቀው የኢትዮጵያ አጠቃላይ ምርጫ የጊዜ ሰሌዳው እንኳን አልጸደቀም። ውይይት እየተካሄደበት ያለው የጊዜ ሰሌዳ እንዳለ ቢጸድቅ እንኳን የምርጫ ቅስቀሳ የሚጀመረው ከሶስት ወራት በኋላ ሚያዝያ ሀያ ሰባት ነው። ፕሮግራማችንን ለማስተዋወቅ በሚል ፓርቲዎች በተለያዩ አካባቢዎች የሚያደርጓቸው እንቅስቃሴዎች ግን ከወዲሁ የሁለት ወገን አስተያየት እያስከተሉ፣ አንዳንዴም ቅሬታ እያስነሱ ነው። ከቀናት በፊት ለመጀመሪያ ጊዜ የተካሄደው የጅማው የድጋፍና የተቃውሞ ሩጫ መነሻም ኦፌኮ ሰላሌ ላይ ያካሄደው የአደባባይ ቅስቀሳ ነው። በዚያ ዝግጅት ላይ የተላለፉ መልዕክቶች ተገቢ እንዳልሆኑ በጅማው የተቃውሞና የድጋፍ ሩጫ ላይ የተሳተፉ ገልጸዋል። አስተያየቶቹን ያልተቀበለው ኦፌኮ የቀረበበትን ውንጀላ ማስተባበሉም ይታወቃል። የጠቅላይ ሚኒስትሩ ደጋፊዎች በበኩላቸው ታዲያ በጅማና በአጋሩ የድጋፍ ሰልፎችን አካሂደዋል። ጠቅላይ ሚኒስትሩን የምንደግፈው ግን ከጅማና ከአጋሩ አካባቢ የተገኙ ሰው በመሆናቸው አይደለም ብለዋል ተሳታፊዎቹ። ከአስተባባሪዎቹ አንዱ ጉተማ ሐይደር አባ ገሩ ይህንን የሚያብራራው ዶክተር አብይ አህመድ ደገፍ ነው ከጅማ በመገኘታቸው ብቻ አይደለም። ዶክተር አብይ በየትኛውም ክልል በየትኛውም አካባቢ በየትኛውም የኦሮሚያ ዞኖች ድጋፍ አላቸው። እኛ እንደ ጅማ ለማሳየት የፈለግ ነው ለዚህ ለውጥም ያለን ድጋፍን ለመግለጽ። አሁን ለምሳሌ ዛሬ ይዘን የወጣ ነው ምክትል ጠቅላይ ሚኒስተር ደበቀ መኮንን፣ ከወይዘሮ ሙፈራያት ካሚል፣ ለማ መገርሳ፣ ሙስተፌ ሱማሌ ክልል ፕሬዚዳንት እንዲሁም የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ የነዚህን የእነዚህን ፎቶዎች በትልቁ አጠርተን ነው ይዘን የወጣ ነው። ለለውጦ ያለን ድጋፍ ለማሳየት ነው። ለነዚህ ለዶክተር አብይ ደግሞ ያው ካለን ስሜት ጋር የተያያዘ በአካባቢው ላይ ቁጣም ንዴትም ስላለ የእኔነትም ስላለ ከፓርቲው ጋርም ፓርቲው የያዘው ራዕይ እያቀረበ ያለው ዓላማ ህዝቡን ስለተመቸውና ከዚህ የተሻለ ደግሞ ስላላገኘን አሁን እየቀረበ ያለውም የፓርቲው ነቀፌታ እንጂ እኔ በዚህ ይሻላለሁ የሚል ሀሳብ ስላላገኘን ከዚህ ፓርቲ ጋር ድጋፋችን አሳይተናል። አንድ የመጨረሻ ጥያቄ ላንሳ ጉተማ። አንዱ የተቃወማችሁት በበቀደሙም ላይ እንግዲህ በዛሬውም ላይ ተንጸባርቆ ሊሆን ይችላል ጠቅላይ ሚኒስትሩን ራሳቸውን እንደዚሁም የትውልድ አካባቢያቸውን ጭምር የሚነኩ ተገቢ ያልሆኑ ተንኳሽ የሚባሉ አይነት አስተያየቶችን ነው የተቃወማችሁት። እንግዲህ በጠቅላይ ሚኒስትር አብይ አህመድ ላይ አንተም እንደምታውቀው ከሚሰነዘሩ አስተያየቶች ወይ ከሚሰነዘሩ ትችቶች አንዱ ደግሞ በሳቸው በራሳቸው ላይ የሚሰነዘሩትን ጨምሮ የትንኮሳ አስተያየቶችን፣ ስርዓት አልበኝነት አካሄዶችን፣ ህገወጥ ተግባራትን በዝምታ ያልፋሉ፣ ተገቢ እርምጃ አይወስዱም የሚሉ አስተያየቶች የሚሰጡ ወገኖች አሉ። በጠቅላይ ሚኒስትሩ ላይ እሳቸው የኢትዮጵያ ጦር ኃይሎች ጠቅላይ አዛዥ ናቸው፣ የኢትዮጵያ ጠቅላይ ሚኒስትር ናቸው፣ የሚኒስትሮች ምክር ቤት ሰብሳቢ ናቸው። በዚህ ስልጣናቸው ህግና ስርዓትን ከማስከበር አንጻር በበቂ ደረጃ አልሄዱም ብለው የሚተቹ ሰዎች አሉ። በዚህ ላይ ምንድን ነው ያንተ አስተያየት? ጠቅላይ ሚኒስትሩ አግባብ የሆነ እርምጃ እየወሰዱ አይደለም፣ በትግስት እያለፉ ነው ለሚለው ነገር እኔ የጠቅላይ ሚኒስቴሩን አካሄድ እደግፋለሁ። ሀገራችን ትላንትና ከመፍረስ ጫፍ ላይ ነው ወደዚህ የመጣችው። አንድ ሀገር ደግሞ ሽግግር ሰዓት ላይ ሁልጊዜ አናርኪ አለ፣ ሀገር ላይ የተለያየ ስርዓት አልበኝነት ይኖራሉ። እነዚህ አይነት እርምጃዎች ከተወሰዱ ጠቅላይ ሚኒስትሩ እየታገሱ ያሉት የመንግስት አመራሮች በተለያየ ቦታ ተገለው፣ በተለያየ ቦታ የተለያየ ነገር ተደርጎ አሁኑኑ ወደ እርምጃ ከተገባ ህዝቡ ምናልባት በዚህ እርምጃ የምንወስድ ከሆነ ሀገር ትፈርሳለች። ሀገርን ከማፍረስ ደግሞ ለጊዜው በትግስት የሚደርስብንን አደጋ በትዕግስት ተቋቁመን አልፈን ሀገራችንን እንታደግ ከሚል እሳቤ ነው፣ እንጂ ሰው መሳሪያ ይዞ ኃይል ይዞ አቅም ይዞ ፈጣሪ ፋረድ እያለ በትግስት የሚሄድ መሪ ለኢትዮጵያ መታደል ነው። ይሄ ደግሞ ሁልጊዜ አያስኬድም። እየታገስን ሀገር እየተረጋጋና እየተረጋጋን በምንመጣበት ሰዓት ላይ እርምጃ ይጀመራል። እርምጃም ሲጀመር ደግሞ በተቃራኒው ደግሞ እርምጃ ጀመረ፣ የትላንቱ ስርዓት ተመለሰ፣ አሁንም እንግዲህ እያጀመረ የሚል አለ። ማህበረሰባችን ብዙ ጊዜ እንሂዱ አንድ ቦታ አይቆምም። ትናንትናን ቶሎ ይረሳል። ትላንትና የነበረበትን አደጋ ቶሎ ይረሳል። ስለዚህ የመንግስት ትዕግስትም ትግስቱ በጣም ከመጠን ያለፈ ነው አልልም። አግባብ ነው። ሀገርን ከመፍረስ ለማዳን መታገስና ቆይ እርምጃ መውሰዱ የተሻለ ነው ብዬ ነው ማምነው። ሌላው የሰልፉ ተሳታፊ አንዋር መሀመድ ሲራጅም ጠቅላይ ሚኒስትሩን የምንደግፈው የለውጥ አራማጅ በመሆናቸው ነው ብለዋል። ከጅማ ስለወጡ ሳይሆን ሰው በስራው ነው እንጂ የሚወደዱ ትውልድ አካባቢው አይደለም። ለምሳሌ አንድ ትልቅ ሀገራችን ባለስልጣን ነበር የጅማ ተወላጅ የሆነው ግን ስራው ይህናህል አርኪ ስላለ ወደሽ ከሌላ ህብረሰብ ባልተናነሰ መልኩ ወይ በበለጠ መልኩ ስንቃወምና ስናወግዛቸው ነበር። ከዛ ከጅማ አካባቢ የወጡ ከፍተኛ ባለስልጣን ነበሩ ከዚህ በፊት ግን ስናወግዛቸው ነበር። እሺ። ስለዚህ አሁን ደግሞ ዶክተር አብይ አህመድ የለውጥ መሪና የለውጡ አራማጅ ስለሆኑ ነው እንጂ አካባቢያችን ተወላጅ ስለሆኑ አይደለም። እኛ እኮ የጅማ ህዝብ ደግሞ እንደሚታወቀው ጎጠኛ አስተሳሰብ የጅማ ህዝብ መችል የለበትም። በጅማና በአጋሮ ከተማ የተካሄዱት የድጋፍ ሰልፎች በሰላም መጠናቀቃቸውንም አስተባባሪዎቹና ተሳታፊዎቹ ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ ለዘገባው አመሰግናለሁ። ከጅማ ወደ ደሴ እንሻገራለን። በተከታዩ ዘገባ ከቅርብ ሳምንታት ወዲህ በደሴ ከተማ ጨለማን ተገን አድርገው ይፈጸማሉ ያሏቸውን የዘረፋና የግድያ ወንጀሎች ያሳሰቧቸው መሆናቸውን ነዋሪዎች ለአሜሪካ ድምፅ አስታውቀዋል። ፖሊስ የወንጀሉን አሳሳቢነት አምኖ ድርጊቱ በተደራጁና ከሌሎች አካባቢዎች በመጡ ግለሰቦች ነው እየተፈጸመ ያለው ይላል። መስፍን አራጌ ተከታትሎታል። አስተያየታቸውን ለአሜሪካ ድምጽ ሬዲዮ የሰጡት የከተማ ነዋሪዎች ከቅርብ ጊዜያት ወዲህ በምሽት የሚፈጸሙ ወንጀሎች እየተበራከቱ ነው ብለዋል። ወንጀሉ ከንብረት ማጣት እስከ አካል ጉዳት፣ አለፍ ሲልም እስከ ሞት የሚደርስ መሆኑ አሳሳቢ ያደርገዋል ባይ ናቸው። የከተማ ነዋሪ ነኝ። በጣም የሚያሳዝን ነው። ከሟቾች መካከል አንዱን በቅርብ የማቀው ሰው ነው። ያው የሞተው ቤት በራፍ ላይ ተወልዶ ባደገበት አካባቢ ቦታ ላይ ነው። ከተማ መሀል መሞቱ በጣም ያሳዝናል። ነዋሪነት ደስ ከተማ የመንግስት ሰራተኛ ነኝ። ይህ እንቅስቃሴ በዚሁ የሚቀጥል ከሆነ ለከተማ ሀገራችን ሆን ለአካባቢያችን ከፍተኛ የሆነ ስጋት የሚሆንበት እድል አለ። ይህንን ደግሞ ድርጊት በሚፈጸምበት ጊዜ ሰዎች በስጋት ምክንያት እንደልባቸው ሰርተው እንደልባቸው ገብተው ወጥተው የሚኖሩበት እድል ስለሚመነምን በዚህ እንቅስቃሴ ውስጥ የመንግስት ኃይሉ ተገቢውን እርምጃ መውሰድ መቻል አለበት። የጸጥታ ኃይሉ ደግሞ የማያዳግም እርምጃ ቢወስድና የወሰደውንም እርምጃ ለህብረተሰቡ ቢገልጽ መልካም ነው። ላለ ያለሁበትም አካባቢ ለውጭ መብራት የሌለ በመሆኑ እያንዳንዷን እንቅስቃሴ በስጋት ነው። ስማቸው እንዲወሳ ድምጻቸውም እንዲቀረጽ ያልፈለገ አስተያየት ሰጪ በምሽት አንገታቸው ታንቆ ተንቀሳቃሽ ስልካቸውና በኪሳቸው የነበረውን ገንዘብ እንደተዘረፉ ነግረውኛል። ህይወታቸው በመትረፉ ፈጣሪያቸውን ቢያመሰግኑም የጸጥታ ኃይሉ መዘናጋቱ ተገቢ አይደለም ሲሉ ይተቻሉ። የደሴ ከተማ አስተዳደር ፖሊስ መምሪያ ማህበረሰብ አቀፍ ወንጀል መከላከል ክፍል ኃላፊ ዋና ኢንስፔክተር ጌታቸው ሞዬ የተፈጸመውን ወንጀል አሳሳቢነት ያምናሉ። በከተማችን ያልተለመደ የወንጀል አፈጻጸም እየተካሄደ ይገኛል። በተለይ ፒያሳ አካባቢ ላይ አንድ ሰው መግደል ወንጀል ተፈጽሟል። በሁለተኛ ደረጃ አገር ግዛት ግቢ ቢስራ አካባቢ አንድ ሰው ሞቷል። ዋና ኢንስፔክተሩ ባለፉት 15 ቀናት ውስጥ ተገድለው የተገኙት ሰዎች ቁጥር ሁለት ናቸው ቢሉም አንዳንድ አስተያየት ሰጪዎች ግን ቁጥራቸውን ከዚያ በላይ ያደርጉታል። እንግዲህ ለእኛ በተጨባጭ እያገኘ ነው ሁለት ነው። ከዚያ ውጭ ግን እንደተባለው አንድ ግለሰብ የህይወት መጥፋት ደርሶበታል። ከሁለቱ ውጭ ማለት እሱ በጤና ምክንያት ነው። ደም ግፊት ነበረበት፣ ሱካር ነበረበት። ሲያስታምሙት ቆይተው ቤተሰቦቻቸው ለሊት የሞተ ነው። ይህንን እንግዲህ ወደዚህ ወስደውት ነው እንጂ ሌላ ተጨማሪ በደከተማችን ላይ የሞተ ድርጊት የለም ለፖሊስም የደረሰ ነገር የለም የሰው መግደል ወንጀሉ ሁለት ትንሽ ነው ማለት አይደለም አንድም ያለግባብ መሞት የለበትም ድርጊቱን ፈጽመዋል ተብለው የተጠረጠሩ ግለሰቦች በቁጥጥር ስር መዋላቸውንም ጠቁመዋል በተለይም ከአካባቢው ከነበሩ የሰዎች ማስረጃ ተነስቶ አምስት ተጠርጣሪዎችን ይዘን ድርጊቱ የፈጸሙ ናቸው የሚል ማስረጃ አሰባስበናል ድርጊቱን ፈጽመዋል ተብለው የሚጠረጠሩት ግለሰቦች በቡድን የተደራጁ ናቸው የሚባል ነገር አለና ስለ እነሱ የሚታወቅ ነገር አለ ይህን ድርጊት ፈጽመው ምርመራ ያጣራንባቸው ግለሰቦች የደሴ ከተማና በወሎ ናቸው በተለይ ሃንግ የሚባለውን ስራ በማስራቸው በማነቅ ነው ድርጊቱ የተፈጸመው። ምርመራችን የሚያሳየው ይሄ ነው። ስለዚህ የተደራጀ ኃይል በሚያስብል መንገድ ተደራጅተው ከሌላ አካባቢ የመጡ ናቸው። ከዚህ ቀደም ሚኒሻውም የአካባቢው ነዋሪ ጸጥታውን በጋራ የመጠበቅ ባህል ነበር፣ ፖሊስ እንኳ በማይደርስበት አካባቢ። አሁን አንዳንዶች እንደሚሉት የሚኒሻ አገልግሎቱ እየተዳከመ ይሄ ደግሞ ለእንደዚህ አይነት ድርጊት እየዳረገ ነው የሚሉ አሉ እና በዚህ ስላይ ያለው ረጅም ጊዜ የሰሩ የሚኒሻ አባላትን ጡረታዊ ማስወጣት በእነሱ ምትክ ደግሞ አዲስ በአምስቱ ክፍለ ከተማ በርካታ ኃይል እያሰለጠን ነው የምንገኘው። እነዚህን ሰዎች እንግዲህ ሚኒሻ አካሉ ቀን በቀን በፀጥታ ስራ ላይ አይሰማሩ፣ ምክንያቱም መንግስት ደሞዝ አይከፍላቸውም፣ ከህብረተሰቡም ደሞዝ አይከፍላቸውም። በበጎ ፍቃድ ነው የሚሰሩት። ስለዚህ ከምርት ስራቸው ያልተነቀለ ተግባር ስለምናሰማራቸው ምሽት ላይ አሁን ከሚኒሻ ጽህፈት ቤቱ ጋር የተነጋገርነው በተደራጀ መንገድ በአካባቢያቸው ጥበቃ ህዝቡን እያስተባበሩ እንዲወጡ የማድረግ ስራ እየሰራን ነውና፣ የተነሳው ሀሳብ በተለያየ መንገድ ትንሽ መቀዛቀዝ ታይተዋል። ሚኒሻ ላይ እሱን አጠናክሮ ለማስኬድ እየተሰራ ያለ ሁኔታ ነው ያለው። ያለው ዋና ኢንስፔክተሩ እንደ አይነት የተደራጀ ወንጀል የሚፈጽሙ ግለሰቦች በከተማዋ በጊዜያዊነት የሚቆዩ መሆናቸውን ጠቁሞ በተለይ ለአልቤርጎ አከራዮች ተከታዩን መልእክት አስተላልፈዋል። ግለሰቦቹ በእርግጥ በቅርብ ጊዜ የመጡ ነው፣ ይህን ድርጊት የፈጸሙት በቋሚ ቤት የተከራዩት የለም። አልጋም በተለያዩ ቦታዎች በተለያዩ ከተሞች እየተንቀሳቀሱ ስለሆነ የሚይዙት ቋሚ አልጋ የያዙት ነገር የለም። ከዚ ውጭ ግን አልጋ ቤት ባለቤቶች ማንኛውንም ኢትዮጵያዊ ዜግነት ያለው የውጭ ሀገር ይሁን መታወቂያ ሳይኖረው ፎርም መዝግቦ ማሳደር በጣም ክልክል ነው። ስለዚህ ማንኛውንም ሰው መታወቂያ አይቶ እንግዳ መዝገቢያ ፎርማት ላይ ፎርሙን መዝግቦ ሲጨርሱ ለፖሊስ ጣያ መዝገቡን እንዳመጡም ጭምር ማስተላለፍ ፈልጋሉ። የከተማዋ ነዋሪም ቢሆን ወንጀለኞችን በማጋለጥና የምስክርነት ድምፁን በመስጠት ወንጀልን እንዲከላከል ጠይቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ መስፍን አራጌን ለዘገባው አመሰግናለሁ። አድማጮች ወደ ሁለተኛው አጋማይ ስርጭታችን ዘልቀናል። ለዚህ ክፍል ቀዳሚ ሆነው ሰፋ ያለ ሰዓትም የሚወስደው የአባይ ጉዳይ ሶስቱ የናይል ተፋሰስ አገሮች ኢትዮጵያ፣ ግብፅና ሱዳን የጀመሩት ድርድር እስካሁን አልተቋጨም። የሚታወቅና የማይታወቀውን ጨምሮ ታዲያ በስፋት እያነጋገረ ነው። የሶስቱን የተፋሰስ አገሮች እይታዎች በየተራ እንመለከታለን። በተከታዩ ዘገባዎች ባልደረባችን ጄሰን ፓትኒክ ከሱዳን የምስኖ ውሃ ልማት ሚኒስትር ያሴር አባስ ሞሐመድ አሊ ጋር ያደረገው ቃለ ምልልስ ነው። ቀዳሚው ቆንጅታየ በአባይ ግድብ ዙሪያ በሚደረገው ውይይትና በተለይም የኢትዮጵያን ግድብ ግንባታ በተመለከተ ሱዳንን የሚያሳስቧት ዋናዎቹ ነጥቦች ምንድን ናቸው? በውይይቱ እስካሁን ያልተፈታ ነጥብ ካለስ ምንድን ነው? የሚል ነው። መጀመሪያ ጄሰን ፓቲኒክ ለሱዳን የመስኖ እና ውሃ ሚኒስትር ያሴር አባስ መሃመድ አሊ ያቀረበላቸው። ሚኒስትሩ ለተሰጣቸው የቃለ መልስ እድል የአሜሪካ ድምፅን ካመሰገኑ በኋላ ካለፈው ጥቅምት 26 ወዲህ በታላቁ የሕዳሴ ግድብ ዙሪያ የሚደረገው ውይይት ላይ ለመካፈል ወዲህ ወደ ዋሽንግተን ሲመጡ አምስተኛ ጊዜያቸው መሆኑን ተናግረዋል። ከዚያ ጊዜ ወዲህም በውይይቱ እመርታ እንዳዩ ነው የተናገሩት። ውይይቱም በአብዛኛው ያተኮረው በቅድሚያ ግድቡ እንዴት በውሃ እንደሚሞላና ስራውም እንዴት እንደሚከናወን ነው ካሉ በኋላ የሱዳንን ምልከታ ሲገልጹ ሱዳን ውስጥ ግድቡን የምናየው አካባቢውን እንደሚያስተባብር መልካም እድል ነው። እርግጥ ነው ግድቡ የተፋሰሱ የግርጌ አገሮች ላይ አዎንታዊም አሉታዊም ጫና ይኖረዋል። ሱዳን እንደ አዎንታዊ የምታየው የጥቁር አባይ ወንዝ ፍሰት ወጥ እንዲሆን ያስተካክላል በሚል ነው። ስለዚህ አመቱን ሙሉ ፍሰቱ አንድ አይነት የሆነ ውሃ ከጥቁር አባይ ወደ እኛ ይወርዳል ማለት ነው። ያ ደግሞ የኤሌክትሪክ ኃይል ለማመንጨትና እንዲሁም ለመስኖ ተጨማሪ ውሃ ያስገኛል ማለት ነው። ስለ ግድቡ ግንባታ አሉታዊ የምንለው ከግድቡ የሚፈሰው ውሃ የገበሬዎቻችንን ማሳ ስለሚያጠጣ ያ እንግዲህ የእርሻ ማሳችንን ሊያሳንስ ይችላል የሚለው ነው። ስለዚህ ዋናው እኛ የሚያሳስበን ሦስቱ ሀገሮች በመጀመሪያው የግድቡ የውሃ ሙሌት ላይ እንዲስማሙ ነው። ይህም ማለት ለመጀመሪያው የግድቡ ሙሌት ስንት ዓመት ይፈጃል፣ የግድቡ ስራ እንዴት ነው የሚከናወነው የሚለው ነው። ስለዚህ እነዚህ የጠቀሷቸው ጉዳዮች ላይ ለምሳሌ ግድቡን በውኃ ለመሙላት ምን ያህል ጊዜ ይፈጃል በሚለው ነጥብ ላይ ተስማምታችኋል? ጄሰን ለሱዳኑ የመስኖና ውሃ ሚኒስትር ያሴር አባስ መሐመድ አሊ ያስከተለላቸው ጥያቄ ነው ስ አዎ ባለፉት ሁለት ወራት ባደረግናቸው ውይይቶች እመርታዎችን አስመዝግበናል። እንደምታውቀው ድርድሩ የተጀመረው ከስምንት ዘጠኝ ዓመት በፊት ነው። በእነዚህ ዓመታት ውስጥ ውጣውረዶች ነበሩ። ሆኖም ግን ካለፈው ጥቅምት ጀምሮ ጥሩ እርምጃ ነው ያስመዘገብ ነው። በጣም ጥሩ እርምጃ። እናም ዕቅዳችን በዚህ ወር መጨረሻ ላይ ሀገሮቹ ስምምነት ይፈርማሉ የሚል ነው። የሦስቱም ሀገሮች መሪዎች ወዲህ ወደ ዩናይትድ ስቴትስ ሲመጡና ስምምነቱን ይፈራረማሉ የሚል ነው ሐሳባችን። መደበኛ ዝናብ ከጣለ ምን ያህል ወይም ስንት ዓመት ይወስዳል ለሚለው ጥያቄ ሚኒስትሩ የተፋጠነ እንደሚሆን ነው የተናገሩት። ጥሩ ነገር፣ ግድቡ ይገነባል፣ ውሃው ይሞላል። ይህም ማለት የግድቡ ግንባታ እስከሚጠናቀቅ ሙሌቱን ለመጀመር መጠበቅ አያስፈልግም ማለት ነው። ይህ ደግሞ ኢትዮጵያ ውሃው እየተሞላ ባለበት ወቅት የኤሌክትሪክ ኃይል ማመንጨት ትችላለች ማለት ነው። ጥሩ ነው። ደግሞም ለተፋሰሱ የግርጌ ሀገሮች ለሱዳንና ለግብፅም ጥሩ የሚሆነው ሙሌቱ በሰላሳዎች ውስጥ ስለሚከናወን ነው። ስለዚህ መደበኛ ዓመት ከሆነ በጣም ሊያጥር ይችላል። ሦስት አራት፣ ወይም አምስት ዓመት ሊወስድ ይችላል። ድርቅ ካለ ደግሞ ረዘም ያለ ጊዜ እስከ ሰባት ዓመትም ሊወስድ ይችላል። ስለዚህ ረዘመ ቢባል ሙሌቱ ሰባት ዓመት ነው የሚወስደው ማለት ነው የሚለውን ጥያቄ አስከትሏል። ጀስን ምን ያህል ውሃ ይመጣል የሚለው ነው የሚወስነው። በዚያ መሰረት በሙሌቱ ወቅት የሚታዩ ሁኔታዎች ይኖራሉ። የበረታ ድርቅ ከሆነ ሙሌቱ እንዲቆም ወይም ለሌላ ጊዜ ማስተላለፍ የመጀመሪያውና ሁለተኛው አመት ላይ ኢትዮጵያውያኑ የኤሌክትሪክ ኃይል ማመንጨት እንዲችሉ በፍጥነት ይሞላል። ከሦስተኛው አመት በኋላ ባለው ጊዜ ግን ለሙሌቱ በተቀመጠው ሁኔታ የሚወርደው ውሃ በአመት ከሰላሳ ሰባት ቢሊዮን ሜትር ኪውብ ካነሰ ግን ውሃው ወደ ታች ይለቀቃል ማለት ነው። ለሱዳኑ የመስኖና ውሃ ሚኒስትር ገፋ አድርገው እንዲያብራሩለት ጄሰን ያቀረበው ቀጣይ ጥያቄ ግብጾች እስከ አርባ ቢሊዮን ሜትር ኪዩብ እንዲለቀቅ ጠይቀው ከኢትዮጵያ በኩል ደግሞ ሰላሳ አምስት ቢሊዮን ሜትር ኪዩብ ወይም ከዚያ በታች መሆን አለበት ሲሉ ነበርና አሁን ሰላሳ ሰባት የሚለው የመጨረሻው ጣሪያ ነው የሚለውን ነበር። ቴክኒካል ቴክኒካዊ ዝርዝሩ ትንሽ ለየት ይላል። ጽንሰ ሐሳቡ ግን እንደዚሁ ነው። የጥቁር አባይ አማካይ ፍሰት 48 ወይም 49 ቢሊዮን ሜትር ኪዩብ ነው። ሦስት ሁኔታዎች አሉ። አንዱ ድርቅ ነው፣ ሌላው የተራዘመ ድርቅ፣ ሦስተኛው ደግሞ የተራዘሙ ደረቅ ዓመታት። ድርቅን ብንወስድ የውሃው ፍሰት 37 ወይም ከዚያ በታች ከሆነ ውሃው ይለቀቃል። ለምሳሌ ሰላሳ አምስት ቢሊዮን ሜትር ኪዩብ ቢሆን ውሃው አይጠራቅምም ይለቀቃል ማለት ነው። ሌላው ደግሞ ፍሰቱ 40 ቢሊዮን ሜትር ኪዩብ ቢሆን ለምሳሌ 3 ቢሊዮኑ ይያዝና 37ቱ ይለቀቃል። መደዳውን ለአመታት ድርቅ ቢሆን አራት አምስት አመታት ድርቅ ከሆነ ግን አሞላሉ ትንሽ ረዘም ያለ ጊዜ ይወስዳል ማለት ነው ብለዋል አክለው ዩናይትድ ስቴትስ ከዓለም ባንክ ጋር ሆና ቴክኒካዊ እገዛ ወይም ምክር መለገሷን ገልጸዋል። በልማት ፕሮጀክቶችና በሌላም ጠቀሜታ እንደሚኖረው ዩናይትድ ስቴትስ ተናግራለች። ነገር ግን በተደራዳሪዎቹ ላይ ዩናይትድ ስቴትስ ተጽዕኖ አሳድራለች ለሚለው ጥያቄ የሱዳኑ ሚኒስትር በዛ ረገድ ያየሁት ነገር የለም የሚል አጭር ምላሽ ነው የሰጡት። ጄሰን ፓቲኒክ ያቀረበላቸው የመጨረሻ ጥያቄ የሚመለከታቸው ወገኖች በድርድራቸው ለመስማማት ጥቂት ነው የቀራቸው፣ አስር ከመቶ ወይም ከዚያ በታች ቢቀር ነው። ያን መፍታት ካልተቻለ ግብጽ ወይም ኢትዮጵያ ወይም ሱዳን ስምምነቱን በጠቅላላው አንፈልግም የሚሉበት ሁኔታ ሊፈጠር ይችላል ወይ ለሚለው ጥያቄ አይመስለኝም። ተደራዳሪዎች በዚህ ጉዞ እስከ መጨረሻው ለመዝለቅ ቁርጠኞች ናቸው። አዎ ልዩነት፣ አለመግባባት አለ። ነገር ግን ሶስቱም ወገኖች ስምምነት ላይ ለመድረስ ቁርጠኛ መሆናቸውን ተመልክቻለሁ ብለዋል ሚኒስትሩ። ቆንጅታ ዬን አመሰግናለው። ቀደም ሲል የሱዳንን አቋም ነበር የተመለከትነው አድማጮች በተከታዩ ቅንብር ደግሞ የኢትዮጵያን እይታ እንዳስሳለን። ከኢትዮጵያ ተደራዳሪዎች አንዱ የኢትዮጵያው የውሃ መስኖና ኤነርጂ ሚኒስትር ዶክተር ስለሺ በቀለ ዓለም አቀፍ የስትራቴጂያዊ ጥናቶች ተቋም ባዘጋጀው የውይይት መድረክ ላይ ያሰሙትን ንግግር ተንተርሶ የአዲስ አበባው ዘጋቢያችን መለስካቸው አምሀ ተከታዩን አቀናብረዋል። የኢትዮጵያ ስትራቴጂያዊ ጉዳዮች ተቋም ባዘጋጀው መድረክ ላይ የውሃ የመስኖና የኃይል ሚኒስትር ዶክተር ስለሺ በቀለ በታላቁ ህዳሴ ግድብ ዙሪያ ኢትዮጵያ፣ ሱዳንና ግብፅ ላለፉት ስምንት ዓመታት ሲያደርጉት የቆየው ድርድር አሁን አንድ ወሳኝ ምዕራፍ እንደደረሰ አመልክተዋል። ሚኒስትሩ እንዳስረዱት ከሆነ በተለይ በአሁኑ ወቅት ለስምምነት የቀረቡት ነጥቦች አራት ብቻ ናቸው። እነዚህም ቴክኒካዊ ስምምነት፣ ሕጋዊ ድንጋጌዎች፣ የትብብር ዘዴዎችና የዳታ ልውውጦች እንዲሁም ልዩነቶችን በሰላማዊ መንገድ መፍታት የሚሉት ናቸው። የእነዚህን ስምምነቶች ነጥቦች ምንነትም አብራርተዋል። ረጅም ጊዜ ፈጀ የቴክኒካል አገርመንቱ ነው። በሳይንስ በኤቪደንስ በዳታ ቴክኒካዊ በሆነ ዘዴ ሳይንሳዊ አሰራርን መሠረት አድርጎ በማስረጃ በሀዛዊ መረጃዎች እየታገዘ ሲሰራ የቆየ ነው። ረጅም ጊዜ ወስዶ በአራት ዙር የውሃ ሚኒስትሮች በተገኙበት ሲሰራ የነበረው ይሄን ነበረ። የህግ ማዕቀፉ የህግ ባለሙያዎችን ከተለያየ ቦታ ሁሉን አቀፍ የስምምነት ቢጋር ተብሎ ከሚታወቀው የስምምነት ሂደት ላይ ሲሳተፉ የነበሩትን የሕግ ባለሙያዎችን አሰባሰብን። ወደ አምስት የሕግ ባለሙያዎቻችን በአሁኑ ጊዜ እየተወያዩ ነው። ባለሙያዎቹ የሕግ ማዕቀፉ ይህ ቴክኒካዊ ስምምነት በሕግ አግባብ እንዴት ነው የሚታየው የሚለውን እየቃኙ ናቸው። እንደዚሁም የትብብሩ ዘዴና የመረጃ ልውውጡም ከህግ ባለሙያዎች ቡድን ጋር የቴክኒክ ባለሙያዎቹ ተቀናይተው እየጻፉት ነው። በተጨማሪም ልዩነቶቹ ሰላማዊ በሆነ መንገድ የሚፈቱበት ብልሃትም እየተዘጋጀ ነው። ሚኒስትሩ ሲኤፍኤ ብለው የጠሩት ከሀያ ዓመታት ላላነሰ ጊዜ የናይል ተፋሰስ አገሮችን በሙሉ ያቀፈና በፍትሐዊነትና ዓለም አቀፍ የድንበር ተሻጋሪ ወንዞችንና የውሃ አካላትን ሕግ መሠረት ያደረገ የሕግ ማዕቀፍ ነው። ኮምፕሪሄንሲቭ ፍሬምወርክ አግሪመንት ይባላል። በአማርኛ ሁሉ አቀፍ የስምምነት ቢጋር ሊባል ይችላል። ዶክተር ስለሻክለውም ባለፈው ሳምንት ዋሽንግተን ላይ የተደረሰበት ስምምነትም ምን እንደሆነ አስረድተዋል። ኢትዮጵያ በዚህ ረገድ የስምምነቱ ነጥቦች ሳይበታተኑና ሳይለያዩ በአንድነት እንዲቀርቡ በጽናት መቆሟ ከሌሎች አገሮች ለይቷታል። ሳንስማማ የነበረው ኢለቨን ዛውር ላይ የእኛም ፖዚሽን ተመርኩዞ የተስተካከሉ ነገሮች ነበሩ። በአንድ በኩል በዛ ምክንያት አንፈርምም። በሁለተኛ ደግሞ እነኚህ ፎር ኮምፖነንት ኦፍ አግሪመንትስ ካልተፈረሙ አንዱ ያልተሰማንበት ጉዳይ የነበረው በአስራ አንደኛው ሰዓት ላይ የእኛን አቋም ተመርኩዘው የተስተካከሉ ነገሮች ነበሩ። በአንድ በኩል በዚያ ምክንያት አልፈረምንም። ሁለተኛው ደግሞ እነዚህ ስምምነቱን የሚያቆሙት አራት ክፍሎች ካልተፈረሙ አንዱን ለይተን የምንፈርምበት ምክንያት የለንም የሚለው የእኛ አቋም አራቱንም አናበን እርስ በርሳቸው የተሳሰሩ መሆናቸውን በትክክል አናበን የሙሌቱ አካሄድ በተገቢ ሕጋዊ ማዕቀፍ መጻፉን የትብብር ዘዴው በተገቢው ሁኔታ የመረጃ ልውጡን ማሳየቱን ወደማያስፈልግ እሰጥ አገባ ወይንም ንትርክ ውስጥ የማያስገባ መሆኑን በትክክል አይተን አራቱንም ክፍሎች የሚያካትት ሁሉን አቀፍ ሰነድ ሲኖረን ነው ምንፈርመው የሚሉ የኛ አቋም የሚቀጥለውን የስምምነት ሂደትም ሚኒስትሩ አብራርተዋል። ፖቴንሻሊ ከረንት አግረመንት እንግዲህ ደሊብሬሽን ኦን 12ቱ ሰርቲን ፌብሩዋሪ አለን። አሁን ያለው ስምምነት እንግዲህ ከካቲት 3 እስከ 4 ወይንም በፈረንጆቹ አቆጣጠር ከፌብሩዋሪ 12 እስከ 13 በሚኖረን ስብሰባ ሁሉንም እንፈታለን ብለን እንገምታለን። በዚህ ሳምንት ጽሑፎቹ እየተጻፉ ነው። በመጪው ሳምንት ደግሞ በሚኒስትሮች ደረጃ እናየዋለን። ይህን ካደረግን በኋላ ቀጥሎ የሚመጣው የቴክኒክ አስተባባሪ ኮሚቴው ይሆናል። የውሃ ጉዳዮች ሚኒስትሮች ደግሞ እንደዚሁ የቴክኒክ ኮሚቴውን በበላይነት እየተመለከቱ ችግሮች ሲገጥሙ እየፈቱ ይሄዳሉ። ስለሆነም የዓለም መግባባቱ አፈታት የሚያመለክተው ከሚኒስትሮቹ ደረጃ ካለፈ ወደ ርዕሳነ መንግሥታት ይመራል፣ ወይንም በመሃል ያለ አገላጋይ አካል የሚፈታው ከሆነ ይህን ስምምነት ከያዘን በኋላ የምናየው ይሆናል። ዶክተር ስለሺ በተደጋጋሚ እንደገለጹት ይህ ስምምነት የሚመለከተው ታላቁን የኢትዮጵያ ህዳሴ ግድብን እንጂ በአባይ ተፋሰስ ከኢትዮጵያ ዘላቂ ጥቅም ጋር የተያያዘ ምንም አይነት ሥራን የሚመለከት አይደለም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁ። አድማጮች፣ በተከታዩ ዘገባ ደግሞ ወደ ሶስተኛው አባል ጉዳይ ወደ ግብፅ እንሻገራለን። የአሜሪካ ድምፅ የቀድሞውን የግብፅ የውጭ ጉዳይ ሚኒስትር ረዳት የናይል ተፋሰስ ጉዳይ ማዋቂ ሞሐመድ ሂጋዚን ያነጋገረው ከመጨረሻው ውሳኔ ላይ ስለ መድረስና ከፍጥጫ የሚልቅ ስለ ትብብር ጠቀሜታ ነው። የአሜሪካ ድምፁ ሞሐመድ ኤልሽናዊ እንግዳውን ሞሐመድ ሂጋዚን ያነጋገረው አዳንች ፍሳዬ እንዲህ አቀናብረዋለች። ኢትዮጵያ፣ ግብፅና ሱዳን እስካሁን ባለው ጊዜ የታላቁ የህዳሴ ግድብ አሞላል ደረጃና ጊዜ፣ ድርቅና የተራዘመ ድርቅ ሲኖር በውሃው ሙሌት ወቅት የውሃ እጥረት ቢከሰት፣ ግድቡ በሚሰራበት ጊዜ ደግሞ ለዓመታት የዘለቀ የውሃ እጥረት ቢኖር መደረግ ባለበት ጉዳይ ላይ መስማማታቸውን ዘገባው ይገልጻል። ግብፃዊው የናይል ተፋሰስ ጉዳይ ምሁር መሐመድ ሂጋዚ በያዝነው ወር የሚደረገው ስብሰባ መጨረሻው ላይ ያደርሰናል ሦስቱ ሀገሮች ህጋዊ ስምምነት መፈረም ያለባቸው እና ስጋታችን እልባት ማግኘት ያለበት ጊዜ ነው ብለዋል። ይህ በእርግጥ ወደ መጨረሻው ደረጃ ያደርሰናል። በሀገሮቹ መካከል የመጨረሻው ስምምነት መፈረም ያለበት ጊዜ ነው። ይህ በእርግጥም ስጋቶቹ እልባት እንዲያገኙም ያደርጋል። የሚጠበቀውን ቀጠናዊ ልማት ለመፍጠርም ይረዳል። በሀገሮቹ መካከል ቀጠናዊ ትብብር እንዲኖር የውሃና የመብራት ኃይሉ ፍርግርግ ወይም የግሪድ ግንኙነት ተዋህዶ ለመስራትም እንዲችል ይረዳል። ክልሉ ከውሱን ብሔረተኝነት አመለካከት አልፎ ወደ ላቀ ቀጠናዊ አያያዝ መሄዱም ይጠቅማል። ስምምነቱ እንደሚለው ሦስቱ አገሮች በልማት አብረው እንዲሰሩ ይረዳል። እዚህ ደረጃ ላይ ለመድረስ አቢይ ሚና በተጫወቱት ዩናይትድ ስቴትስ የገንዘብ ሚኒስቴርና የዓለም ባንክ እርዳታ በያዝነው ወር ልናከናውን ተስፋ የምናደርገው ግብ ይሳካል። አንዳንድ ግብፃውያን ተንታኞች አለመስማማት ሊያስከትል የሚችል ልቅ አነጋገር ቢኖርስ የሚል ስጋት እንዳላቸው ለቀረበው ጥያቄ፣ ሶስቱ ሀገሮች የትብብርን ጥቅም በሚገባ ከተረዱ ቋንቋ ሊከበር ይችላል ብለዋል መሐመድ ሄጋዚ። ሶስቱ ሀገሮች የትብብርን ጠቀሜታ በሚገባ ከተረዱ ቋንቋ ሊከበር ይችላል። ውሃ የጠብ ሳይሆን የትብብር ኃይል ሊሆን እንደሚችል መረዳት ያስፈልጋል። የሦስቱ አገሮች የፖለቲካ ፍላጎት አለ። የሦስተኛው አካል ማለትም የዩናይትድ ስቴትስ በጉዳዩ መግባት፣ ፕሬዚዳንት ትራምፕ ራሳቸው ጉዳዩን መከታተላቸውና ሁሉንም ወገኖች ማነጋገራቸው ራሱ መተማመን እንዳለ የሚያመለክት ነው አሳሪ የሆነ ሕጋዊ የስምምነት ሰነድ ስለሚኖረን የፖለቲካ ድጋፍና ዓለም አቀፍ ክትትልም ይኖራል። ሂጋዚ አያይዘውም ሶስቱ ሀገሮች በሚያደርጉት ትብብር የዓለም ባንክና የዩናይትድ ስቴትስ የገንዘብ ሚኒስቴር የሚያደርጉት እርዳታ እንደሚኖርም ጠቁመዋል። የዓለም ባንክና የዩናይት ስቴትስ የገንዘብ ሚኒስቴር ለሶስቱ አገሮች በሚያቀርቡት የትብብር እቅድ እርዳታ የመብራት ኃይሉን ፍርግርግ ወይም ግሪድ ማገናኘት ይቻላል። ግብጽና ሱዳን የመብራት ኃይሉን ግሪድ እያገባደዱ ነው። ከህዳሴ ግድብም ጋር ማገናኘት ይቻላል። በዛ መልክ የመብራት ኃይል መስመሩ በሱዳንና በግብጽ በኩል ለገበያ ሊቀርብ ይችላል። ከዚያም አልፎ በግብጽ የመብራት ኃይል ፍርግርግ ወይም ግሪድ በኩል ወደ ባህረ ሰላጤ ሀገሮችና ወደ አውሮፓም ቢሆን ሊላክ ይችላል። ስለ መንገዶችና የባቡር ሀዲድ ጉዳይም መነጋገር ይቻላል ይላሉ ግብፃዊው የናይል ተፋሰስ ጉዳይ ምሁር ኢትዮጵያ በየብስ እንደተከበበች ሀገር አሌግዛንድሪያን የመሳሰሉ የግብፅን የሜዲትራኒያን ባህር ወደቦች መጠቀም ትችላለች። የዩናይት ስቴትስ የገንዘብ ሚኒስቴር ባቀረበው ሀሳብና ስለ ዓለም አቀፍ ወንዞች ባደረግኩት ጥናትም መሠረት ውሃን ለቀጠናዊ ትብብር መጠቀም ነው። የምናመራ ያለነውም ወደዚያ ነው። እኔ እንደምመለከተው የወንዙን ጥራትና የሦስቱን አገሮች ኢኮኖሚ መርዳት ከፈለግን የውሃ ደህንነት ጉዳይ መወሰን ያለበት በብሔራዊ ብቻ ሳይሆን በቀጠናዊ አመለካከትም ጭምር ነው። በመጨረሻም መሐመድ ሂጋዚ ሦስቱ ሀገሮች በያዝነው ወር ማብቂያ ላይ አሳሪ የሆነ ለሁሉም ወገኖች ስጋት መፍትሄ የሚሆን ሕጋዊ ስምምነት እንዲፈረም ተስፋ አደርጋለሁ የኢትዮጵያን የመልማት መብትና የሱዳንን የወንዙን መቆጣጠር መብትን የሚያከብር ግብፅ ውሃን አስመልክቶ ያላትን ታሪካዊ መብት የሚጠብቅ ስምምነት እንዲሆን ተስፋ አደርጋሉ ብለዋል ሄጋዜ። አዳነች ፍሳሐዬን አመሰግናለሁ። የአባይ ጉዳይ ህዳሴ ግድብና ድርድሩ አሁንም እያነጋገረ ነው። አድማጮች፣ በሶስቱ አገሮች ድርድርና ተያያዥ ጭብጦች ዙሪያ የተሻለ ግንዛቤ ለመፍጠር የሚያግዙ ውይይቶችን በተከታታይ እናቀርባለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የራዲዮ ጣቢያ ፍለጋ እያስቸገራችሁ ሰዎች ታውቁታላችሁ። የተሳሳተ ድምጽ ሳይሆን ዛሬ ቀኑ የራዲዮ ቀን ነው። ዓለም አቀፍ የራዲዮ ቀን ዝግጅት አለን። ሰለሞን ስለ ራዲዮ ቀን ልታወራን ብቅ ብልሃል። አሁን እንዳልከው ልክ ነህ አሉላ። ጤና ይስጥልኝ የተከበራችሁ አድማጮች፣ ዛሬ የካቲት አምስት የዓለም የራዲዮ ቀን ነው። የተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ወይም ዩኔስኮ ነው የዛሬ ስምንት ዓመት ይህ ዕለት ራዲዮ መረጃን ለማለዋወጥ፣ የሐሳብን የመግለጽ ነጻነትን ለማበረታታት፣ ትምህርትን ለማስፋፋት በሚል መርህ ዕለቱ በዓለም አቀፍ ደረጃ ታስቦ እንዲውል የደነገገው። እንግዲህ እንደምታውቀው ራዲዮ ከመቶ ዓመት የዘለቀ ዕድሜ ያለው ታሪክ ያለው ጠንካራ የመገናኛ ብዙሃን ነው። እንደዛም ሆኖ ግን እስካሁን ድረስ ማንነቱን ያልሰጠ፣ ክብሩን ያላስነጠቀ የመገናኛ ብዙሃን ዘርፍ ነው። እናም ይህንን ዕለት በማስመልከት አንዳንድ አድማጮቻችን ምን እንደሚያስቡ ስለዚህ የራዲዮ ቀን ጠይቀናቸው ነበረ ነገር ግን አንድ ነገር እናስብ። የዋዛ አይደሉም የአሜሪካ ድምፅ አድማጮች። የአሜሪካ ድምፅ ሰላሳ ስምንት ዓመት ሆኖ ነው የምትለኝ አማርኛ የአማርኛ አገልግሎት። የአሜሪካ ድምፅ ራዲዮ ጣቢያ በአጠቃላይ ወደ ሰባ ሰባት ዓመት ዕድሜ ያለው የመገናኛ ብዙሀን ግዙፍ የመገናኛ ብዙሀን ተቋም ነው። የዚህ የእኛ አገልግሎት ደግሞ ሰላሳ ስምንት ዓመት ሆነው ማለዳ ከዚህ ድምፅ ጋር ነው ወደ አድማጮቻችን በየዕለቱ የምንደርሰውና ቅድም እንደገለጽኩልህ እነዛን አድማጮቻችንን እስቲ ምንድን ነው የምታስቡት ስለ ራዲዮ ሀሳቦቻቸውን አካፍሉን ብለናቸው ነበረ። ትነገራየሁ በስንት ስቃይ ነበር ሳዳምጥ የነበርኩት ወይ ያኔ በተለይ በ1967 ዓ ም ራዲዮ ላይ ሽቦ እየጠመጠምኩ ሳደርግ የነበርኩት ጥረትና ለማዳመጥ የነበረኝ ጉጉት ትዝ አለኝ አሉ። እናም ጠየኳቸው ደወልኩላቸውና እስቲ ዘርዘር አድርገው ይንገሩኝ፣ ያልኳቸው አቶ መንግስቱን ከፋ ዞን ነው ያሉት። አምስት መቶ ሀያ ኪሎ ሜትር ከአዲስ አበባ ነው። ማዳመጥ የጀመርኩት ማለት ይችላለሁ። ሰዎች በብዙ በማህበራዊ ሚዲያም፣ በኢንተርኔትም፣ በምንም በምንም ያደምጣሉ። እኔ ግን ያ በሬዲዮ ብቻ ነው እስካሁንም። አደምቀው በኢትዮጵያ አቆጣጠር ከዘጠና ስድስት አካባቢ ጀምሮ ዋዙ እስካሁን ያልተቋረጠም አደምጣ አደምጣለሁ። በደምጥ እኔ መምህር ነኝ። አብዛኛውን የሚኖረው ገጠር ውስጥ ነው እስካሁን ያለሁት እና

ውስጥ የለንም ማለት ይቻላል። በወቅቱ እንግዲህ ሬዲዮ ፊሽ ይታፈናል። ሲታፈን ያ ለማድመቅ የተለያዩ ሽቦዎችን እንጨት ላይ በማድረግ፣ ቆርቆሮ ላይ በማሰር፣ መሬት ላይ በመቅበር ብዙ ነገር ሰለፋ ነበረ። ሰዎች አንተ ለምንድን ነው ከአሜሪካ ድምፅ እንደ ምን ለማገኘት ነው ይህን ያዘ ይህን ያድ የምትለፋው? የኔም የሚቀጥለው ጥያቄ ይኸው ነበረ። ለምንድን ነበር ያንን የሚያደርጉት ለምን ነበረ ይህን ነገር ለምን ነበር የምታደርጉ ይሉኝ ነበር። እኔ እንግዲህ አንደኛው እንግዲህ ሬድዮ ላይ አባቴ አስተዳደር ነው ያደምጣል። በወቅቱ የመንጣን ያለው ሬድዮ ላይ ትኩረት ያደርጋል። እኔም በዛ መስመር ነው የወጣሁት። የአሜሪካ ድምፅ ሬድዮ ብዙም በወቅቱ የፖለቲካ ዕውቀት ባይኖረኝም የፖለቲካ ምን ማለት እንደሆነ ምን እንደሆነ እንዲያውቅ ያደረገኝ ቪኦኤ ነው ማለት ይችላል። በዚሁ በወቅቱ ያን ነገር ፕሮግራሙን ባደምጥ ንጎስ ይለኛል። ስለዚህ ማምለጥ የሌለብኝ ፕሮግራም ስለሆነ ነው ማደምጦ ብዬ ነው ለጓደኞቼ የሚነግረው። እንደውም በወቅቱ እየፕሪከርደን ነበረ። አሁን እንደዚህ ስልክ የለም። ል ቀላሉ ሪከርድ ያደረጉ ማቴሪያሎች የለም። እንደ ቴፕ ሪከርድ ሲያደርግ ነበረ በወቅቱ ስርጭቱን ስርጭቱን ሪከርድ አድርገ ዛ ግን ላልሰሙ ጓደኞቼ ካለም ለነሱ ለማድመጥ እንዲያደምጡ ምናምን የማድረግ በክርክር ነጥብ የማድረግ ዚ ኤንዲ ትላንት እንደ ብሏል። ለምን ውሸት ይናገራለን? ይህ እንደ ከማንኙ የመረጃ ምንጭ አድርጌ ነው ሪፈር ነገር አድርጌ ነው ሲጠቀም የነበረው በወቅቱ፣ እና እንደዚያ ነገሮች ነበሩ። ለዛ ነው ጥሩ ሲውሳ ለሚዬ ማስበው ማለት ነው። እስቲ አሁን የመጨረሻ ላይ ያነሱትን ነጥብ ላንሳ እና ቪኦኤን ያምኑታል? ከቪኦኤ የሚሰሙትን መረጃ በትክክል ይቀበላሉ? አዎ፣ እኔ በጣም በጣም እኔ በጣም ነው የምቀበለው በወቅቱ በነበረኝ ግን መረጃዎችን እንግዲህ ዶች በለም አደምጣለሁ ከቪኦኤም አደምጣለሁ፣ ከኢትዮጵያ ብሔራዊ ስርጭቶች የተለያዩ ሚዲያዎችም አሉ። ከምኛ ጋር አመት ሳጣራና ታች ማህበረሰቡ ጋር ያለውን ሁኔታ ሁለቱን ሶስቱን ሚዲያዎችን ሲያወዳደር እውነታው ያለው ግን በወቅቱ ነበረ። አሁንም ቪኦኤ ላይ ነው። በኔነት ማለት ወደ ቪኦኤ ነው እውነቱ ያለው። እውነቱ መኖሩን ደግሞ የሚያሳዩ ነገሮችም ነበሩ በወቅቱም አሁንም ሰለሞን፣ ቁጥሩ የበዛ የአሜሪካ ድምፅ አድማጭ ለየት ያሉ አንዳንዴም ግርም ታጫሪ ጭምር ገጠመኞች አላቸው። አንተም በራዲዮ ቀን የበርካቶቹን አስተያየት ይዛሃል፣ ሰዓታችን ግን የፈቀደ አይመስላል። አዎን፣ እናንተ የክፉ ቀን ሚዲያ ናችሁ፣ የእናንተን ውለታ የሚያክፉ ቀን ያጋጠመው ብቻ ነው ያሉንም አድማጭ አሉ። ነገ ይዣቸው መለሳለሁ እኚህንም ሌሎችንም። መልካም አመሰግናለሁ። እንኳን አብሯ አደረሰን አድማጮቻችንም ጭምር። እናመሰግናለን የራዲዮ ቀን ያለ ራዲዮ ዜማ አያበቃምና በዜማ እንለያያለን ነገ እንመለስበታለን በእኛ በኩል ሰላም ደህና ደሩ ዳሬ ስራከር ነው ራዲዮ እያለ የሚጫወትልን Full vault tires, with the ceiling falling and the window stuck, but the only thing that I cared about was a radio. we turn it on, turn it up to ten, and everybody would jump on it.